በዓለም ዙሪያ የሚሰማው የምጣኔ ሀብት ድቀትና የማኅበራዊ ነውጥ ፍራቻ አምባገነን መንግስታት በአውሮፓ አቆጣጠር ባለፈው 2015 ዓ ም ይበልጥ አፋኝና ጨቋኝ እንዲሆኑ ሰበብ ሳይሰጣቸው እንዳልቀረ ዛሬ የወጣ የዓለም የነጻነት ሁኔታ ሪፖርት አስታውቋል። ፍሪደም ሃውስ የሚባለው ነጻ ቡድን በዚህ ሪፖርቱ የሀገሮችን የዲሞክራሲያዊ የነጻነት ይዞታዎች ገምግሞ በደረጃ አስቀምጧቸዋል። ሰሎሞን አባተ ተጨማሪ ይዟል። አምባገነን አገዛዞች ባለፈው የአውሮፓ ዓመት በ2015 ይበልጥ የከፉ መሆናቸውን ይህ ዛሬ የወጣ የዓለም የነጻነት ይዞታ ሪፖርት ይናገራል። መንግስታቱ የሚጠቀሙባቸው እጅግ የከፉ የአፈና ዘዴዎች፣ የሽብር ፈጠራ ጥቃቶች መብዛትና የምጣኔ ሀብት መላሸቅ ነጻነት በዓለም ዙሪያ እየተጉላላች ይዞታዋ ወደ አስፈሪ ሁኔታ እያዘገመ እንዲመጣ አድርጓል፣ እያሰጋ ነውም ሲል ሪፖርቱ ጠቁሟል። ተቀማጭነቱ ዋሽንግተን ዲሲ ዩናይትድ ስቴትስ የሆነው ፍሪደም ሃውስ የሚባለው የሰብአዊ መብቶች ጥበቃ ተሟጋች ቡድን ባለፈው የአውሮፓ 2015 ዓ ምህት የዓለም የነጻነት ይዞታ ለአስረኛ ተከታታይ ዓመት እያሽቆለቆለ የመጣበት ዓመት እንደነበር አስታውቋል። እንዲህ አይነቱ የነጻነት ይዞታ ተከታታይ ማዝቀጥ መታየት ከነበረበት የመጀመሪያው ከጀመረበት የመጀመሪያው አመት አንስቶ እስካለፈው አመት በነበረው ጊዜ ቁጥሩ ታይቶ የማይታወቅ ሀገሮች ቁጥር የነጻነት አያያዛቸው አሽቆልቁሏል። በሰባ ሁለት ሀገሮች ውስጥ የነጻነቱ አያያዝ በአሳሳቢ ሁኔታ ወርዷል። ፍሪደም ሃውስ የነጻነት ይዞታቸውን ከፈተሻቸው 195 ሀገሮች ውስጥ ሀምሳውን ነጻነት የሌለባቸው ብሎ ፈርጇቸዋል። 59ኙን ከፊል ነጻነት ያለባቸው ብሏቸዋል። ድርጅቱ በዚሁ ሪፖርቱ ከዓለም እጅግ የከፉ የነጻነት ረጋጮች ወይም ጨቋኞች ካላቸው መንግስታት መካከል ሶሪያን፣ የቻይናዊቱን ቲቤት ራስገዝ ክልል፣ ሶማሊያን፣ ሰሜን ኮሪያን፣ ኡዝቤክስታንንና ኤርትራን በስም ጠርቶ ከሷል። ከእነዚሁ እጅግ ክፉ መንግስታት መካከል ቱርክሜኒስታን፣ ምዕራብ ሳሃራ፣ ማዕከላዊ አፍሪካ ሪፐብሊክ፣ ሱዳን፣ ኢኳቶሪያል ጊኒና ሳዑዲ አረቢያም እንደሚገኙበት ፍሪደም ሃውስ ተናግሯል። ሩሲያና ቻይናን በመሳሰሉ ሀገሮች ውስጥ አሉ ያላቸው አምባገነን መንግስታት በ2015 ዓ ም ህዝባዊ አመፅ ፍራቻና የመጣኔ ሀብቱ መዋዠቅ በተቃዋሚሞ ላይ እጃቸውን ጠበቅ እንዲያደርጉ ያስገደዳቸው እንደሚመስል ሪፖርቱ ተናግሯል። በነፃነት ላይ የአክራሪ የአከርካሪ ጉዳት አድርሰዋል በተባሉ እንደ ቡሩንዲ፣ ቦሊቪያ፣ ኢኳዶር፣ ኮንጎ ዲሞክራሲያዊት ሪፐብሊክና ሩዋንዳን በመሳሰሉ ሀገሮች ውስጥ መሪዎቻቸው በሕገ መንግሥት ሰነዶቻቸው ከተደነገገው ውጪ የሥልጣን ዘመናቸውን ለማራዘም መሞከራቸውን ወይም ሊያራዝሙ የሚችሉ እርምጃዎችን መውሰዳቸውንም ሪፖርቱ አስታውሷል። በ61 አገሮች ውስጥ የነጻነቱ ሁኔታ መሻሻል ማሳየቱንና በተለይ የላቲን አሜሪካ ሀገሮች በዚህ ስኬት ሊወደሱ እንደሚገባቸው የፍሪደም ሃውስ ሪፖርት ይናገራል። የማያንማርና ኢራንን ነጻነት የሌለባቸው ሀገሮች ጎራ ውስጥ የከተተው ይህ ሪፖርት ሁለቱ ሀገሮች በያዝነው 2016 ዓ.ም ክትትል የሚያስፈልጋቸው ናቸው ሲል አሳስበዋል። በነጻነት ይዞታቸው ለሀገሮች ከአንድ እስከ ሰባት ነጥብ እየሰጠ ነፃ፣ ከፊል ነፃ፣ ነፃ ያልሆኑና ከክፉዎቹም የከፉ ሲል በአራት ምድብ ያስቀመጣቸው ይኸው የዘንድሮ የዓለም የነጻነት ሪፖርት ለኢትዮጵያ የነጻነት ይዞታ ለፖለቲካ መብቶችና ለሲቪል ነጻነቶች አያያዞቿ እጅግ ከከፉት በአንድ ነጥብ ከፍ አድርጎ ስድስት ነጥብ ሰጥቷት ነጻነት የሌለባት ሀገር ብሏታል። በሌላ በኩል ደግሞ ሂዩማን ራይትስ ዋች የሚባለውም የሰብአዊ መብቶች ጥበቃ ተሟጋች ቡድን የዘንድሮውን ሪፖርቱን ዛሬ ማምሻውን ናይሮቢ ኬንያ ላይ ይፋ አድርጓል። ሁማን ራይትስ ዋች በዚህ ሪፖርቱ ኢትዮጵያ፣ ቡሩንዲና ዩጋንዳ ሐሳብን በነጻነት በመግለጽና በመሰብሰብ እንዲሁም ከምርጫ በፊትና በኋላም ባሉ ነጻነቶች ላይ እንዲያሽቆለቁሉ ያደረጉ ገደቦችን መጣላቸውን አመልክቷል። በ2015 ዓ ም ቡሩንዲ ውስጥ የታየው የፖለቲካና የሰብአዊ መብቶች አያያዝ ቀውስ አስደንጋጭ እንደነበረ ሁማን ራይትስ ዋች አመልክቶ በአካባቢው ቁልፍና ፈርጣማ ናቸው በሚባሉት ሀገሮች፣ በኢትዮጵያ፣ በዩጋንዳና በኬንያ መሠረታዊ የሆኑ የሰብአዊ መብቶች ጥበቃን በተመለከተ መንሸራተታቸውንና እንዲያውም የደህንነት ኃይሎቻቸው የስቃይ አያያዝና ግድያዎችን መፈጸማቸውን ተናግሯል። የሰብአዊ መብቶች ሪፖርቱ በይፋ ሊወጣ ጥቂት ደቂቃዎች ሲቀሩት ከባልደረባዬ ትዝታ በላቸው ጋር ቃለ ምልልስ ያደረጉት የሂውማን ራይትስ ዋች የአፍሪካ ፕሮግራም ዳይሬክተር ዳንኤል በቀለ የዓለምንና የአፍሪካንም የሰብአዊ መብቶች ሁኔታ አንስተው ሲናገሩ ሁለት አሳሳቢ አዝማሚያዎች እያደጉ መምጣታቸውን ጠቁመዋል። አንደኛው ራሳቸው የአሸባሪ ወገኖች በሰብአዊ መብት አያያዝ የሚከሰሱበት ትልቁ ነገር ጥቃታቸው በሲቪል ሕዝቦች ላይ በሕብረተሰብ ላይ ብዙ ሕዝብን በመግደል በማጥፋት ንብረት በማውጠም ላይ የተመሰረተ ብቻ ሳይሆን በግዳጅ በሚቆጣጠሩት አካባቢና በግዳጅ በሚቆጣጠሩት ሕዝብ ላይ በሚጭኑት የራሳቸው ሕግ የሚፈጸመው ሰቆቃ አንደኛው አሳሳቢ ጉዳይ ነው። ሁለተኛው እና አሳሳቢ ተብሎ ሊታሰብ የሚገባው ነገር መንግስታት ለዚህ የጸጥታ ስጋት እየወሰዱ ያሉት እርምጃ ከመንግስታት ወይም ደግሞ በተለይም ደግሞ የመንግስታት የጸጥታ አስከባሪ ሀይሎች የሚወስዱት የመልስ እርምጃ የሰብአዊ መብትን የሚያከብር ባለመሆኑ፣ ጸጥታ ሀይሎች በአብዛኛውን ጸጥታ ለማስከበር መረጋጋትን ለማስፈን በማለት የሚወስዱት የመልስ እርምጃ መልሶ ሲቪሊያንን አደጋ ላይ የሚጥል፣ ሰዎችን ከፍርድ ቤት ውሳኔ ውጪ እንዲገደሉ የሚያደርግ፣ ብዙ ሰዎችን ለማሰር ምክንያት የሆነ በመሆኑ ይሄ በአጠቃላይ ከግጭት ጋር በተያያዘ አንዱ ትልቁ አሳሳቢ አዝማሚያ ሆኗል። ይሁን እንጂ ላሉ አቶ ዳንኤል በቀለ ይቀጥሉና ሁሉም ነገር ጨለማ በጨለማ አይደለም። የተስተዋሉ አዎንታዊ አካሄዶችና ውጤቶችም ነበሩ። ለምሳሌ በአፍሪካ ውስጥ በአጠቃላይ በመሰረተ ልማት እድገት እና በኢኮኖሚ እድገት የተነሳ በማህበራዊ አገልግሎቶች፣ በጤና አገልግሎቶች፣ በተለይ የዚህ የሚሊኒየሙ የልማት ግቦች በሚባሉት የልማት ግቦችን ተግባራዊ በማድረግ ደረጃ በተወሰዱት እርምጃዎች በርካታ ማህበራዊና ኢኮኖሚያዊ መብቶችን ተግባራዊ ለማድረግ ብዙ እንቅስቃሴና እድገት ታይቷል። ኢትዮጵያንም ጨምሮ በሌሎችም አፍሪካ ሀገሮች ውስጥ በዚህ መልክ ብዙ እድገት ታይቷል። ስለዚህ እነዚህ በአዎንታዊ መልካቸው ሊጠቀሱ የሚገቡ ነገሮች ናቸው። በሌላ በኩል ግን በተለይ በሲቪልና በፖለቲካ መ አጠባበቅ ደረጃ ሁኔታው አሳሳቢ የሆነ መሆኑ ሊታመንበትና በመፍትሄ ሀሳቡ ላይ ልንወያይበት ይገባል ብለን ነው የምናምነው። የሂዩማን ራይትስ ዋቹ የአፍሪካ ፕሮግራም ዳይሬክተር ስለ ኢትዮጵያ ሁኔታ ለይተው ሲናገሩ አሳሳቢ ነው ከሚሉት ይነሳሉ። አሁንም ኢትዮጵያ ውስጥ አሳሳቢ የሆነው ነገር በተለይ የዲሞክራሲያዊና የፖለቲካዊ ምህዳሩ ጠቦ የቀረ መሆኑ ሰዎች የሀሳብን በነጻነት የመግለጽ መብታቸውን ለመጠቀም የሚችሉበት እድል እጅግ የጠበበ ወይም እጅግ የተዘጋ እየሆነ መምጣቱ ትልቁ አሳሳቢው አዝማሚያ ይሄ ነው። ከዚህ ጋር በተያያዘ እንግዲህ የሚፈጸሙ እስራቶች፣ መዋከቦችን የመሳሰሉ አቤቱታዎችን ይጨምራል። ሰሞኑን ኢትዮጵያ ውስጥም እየታየ ያለውን የፖለቲካ ያለመረጋጋት ሁኔታ አንስተዋል። አቶ ዳንኤል የጸጥታ ሀይሎች ሰላማዊ ሰልፍ ተቃውሞን ወይም የፖለቲካ ፓርቲዎች የተቃውሞ ሰልፍና እንቅስቃሴ ለመቆጣጠር የሚወስዱት እርምጃ ፈጽሞ ከነገሩ ሁኔታ ጋራ ተመጣጣኝ ባለመሆኑ የተፈጠረውን የረብሻ ሁኔታ ቢኖርም እንኳን ያንን የረብሻ ሁኔታ ለመቆጣጠር ከሚያስፈልገው ኃይል መጠን በላይ የመጠቀም ሁኔታ በመኖሩ በዚህ ውስጥ የሰው ሕይወት መጥፋት፣ በበርካታ ሰዎች መታሰር፣ በርካታ ሰዎች ላይ ጉዳት መድረስ እጅግ አሳሳቢ የሆነ ችግር ነው። በእርግጥ በእንደዚህ አይነቱ የተቃውሞ ሰልፍ እንቅስቃሴ ውስጥ አንዳንድ የአመፅ እርምጃዎች ሊታዩ ይችሉ ይሆናል። እኛም ባገኘነው መረጃ መሰረት ሰላማዊ ሰልፉ ላይ ተሳታፊ ከነበሩ ሰዎች ውስጥ በከፊል ንብረት ሲያወድሙ የነበሩ ጥፋት ሲያጠፉ የነበሩ ሰዎች መኖራቸውን ለመረዳት ችለናል። ነገር ግን በአብዛኛው ሰላማዊ የነበረ የተማሪዎች በኋላም ሌሎች ህብረተሰብ ክፍል የተቀላቀሉበት የተቃውሞ እንቅስቃሴ ነበረ። በእንደዚህ አይነት ሰላማዊ ሆኖ በተነሳ የተቃውሞ እንቅስቃሴ ላይ ሊወሰድ የሚገባው የሀይል እርምጃ ከነገሩ ሁኔታ ጋር ተመጣጣኝ መሆን ስለሚገባው ይሄ አንዱ የሰብአዊ መብት ትልቅ ችግር እየሆነ የመጣው ነገር ነው። አቶ ዳንኤል በቀለ እንደ መፍትሄ የሚያነሱት ሀሳብ አለ። ምን መደረግ አለበት ይላሉ? ኢትዮጵያ ውስጥም የተከሰተውን የተቃውሞ እንቅስቃሴ በሚመለከት መንግስት የተቃውሞውን ምክንያት በማድመጥ መልስ መስጠት አስፈላጊ ነው። የአመፅ እንቅስቃሴ፣ የረብሻ እንቅስቃሴ ተፈጥሯል የሚባል ከሆነም ደግሞ ሁኔታውን ለመቆጣጠር ሊያስፈልግ የሚገባው ተመጣጣኝ የሆነ ሀይል መጠቀም ነው የሚገባው እንጂ ህይወት ሊያጠፋ የሚችል ሀይል እርምጃ መውሰድ ስህተት ነው እና ይህ ስህተት መታረም አለበት። በተወሰደው በተወሰደው እርምጃ እና በተፈጸመ ስህተትም ደግሞ የጠፋው ሕይወት መጠንና የደረሰው ጉዳት ገለልተኛ በሆነ አካል መጣራትና ተጠያቂ የሆኑ ሰዎች መጠየቅ መቻል አለባቸው ብለን እናምናለን። የኢትዮጵያ ባለስልጣናት ሁማን ራይትስ ዋች እና ሌሎችም ዓለም አቀፍ የሰብአዊ መብቶች ተሟጋች ቡድኖችን ክስና ወቀሳ የፖለቲካ ምክንያት ያላቸው ወይም ነፃና ገለልተኛ ያልሆኑ ወይም የተቃዋሚዎችን ድምፅ የሚያስተጋቡ ሲሉ ውድቅ ያደርጓቸዋል፣ ይከሷችኋልም። ትዝታል አቶ ዳንኤል ያነሳቸው ተከታይ ጥያቄ ነበር። እርግጥ ነው አሉ አቶ ዳንኤል ከኢትዮጵያ መንግሥት እንዲህ ዐይነቱን ክስ በተደጋጋሚ እንሰማ ነበር። ነገር ግን በድጋሚ ማረጋገጥ የምፈልገው አሉ ሁማን ራይትስ ዋች ከወገንተኛነት ነጻ የሆነ ድርጅት መሆኑን ነው። ሁማን ራይትስ ዋች ከየትኛውም አይነት የፖለቲካ ቡድን ጋር ወይም ከየትኛውም አይነት መንግስት ጋር ምንም አይነት ግንኙነት የሌለው ነጻ ገለልተኛ የሆነ ዓለም አቀፍ የሰብአዊ መብት ድርጅት ነው። በመንግስት ገንዘብ በመንግስት ድጋፍ የሚንቀሳቀስ ድርጅት አይደለም። ከተቃዋሚ ፓርቲን ድጋፍ የሚፈልግ ድርጅት አይደለም። አላማችን በዓለም አቀፍ ደረጃ የሰብአዊ መብቶች እንዲከበሩ እና እንዲጠበቁ ማድረግ ስለሆነ በገለልተኛነት የሰብአዊ መብት ጥሰት በየትኛውም ወገን ቢፈጸም የሰብአዊ መብት ሁኔታው እንዲሻሻል ጥናት በማድረግ መረጃዎቹን በመሰብሰብ የመፍትሄ ሀሳብ በመጠቆም ለመንግስታት በማቅረብ ስራ ላይ እንዲያውሉት ለማበረታታት ነው ዓላማችንና እና በዚህ መሰረት ነው የምንሰራውና በዚሁ መሰረት መስራታችንን እንቀጥላለን። መንግስታትም ይህንን በቀና መንፈስና በቅልቦና ይቀበሉታል ብዬ ተስፋ አደርጋለን። ቀደም ሲል በተገለጸው የፍሪደም ሃውስ ሪፖርትም ሆነ የሂውማን ራይትስ ዋች ሪፖርት እጅግ የከፉ ወይም ከክፎቹም የከፉ በራሱ በሪፖርቱ አባባል ወርስት ኦፍ ዘ ወርስት ከተባሉ የዓለም ሀገሮች ውስጥ ኤርትራ አንዷ ሆና ተጠቅሳለች። በአፍሪካ ውስጥ አሳሳቢ ከሚባሉ የመብቶች ጥሰቶች የሚካሄድባቸው ሀገሮች አንዷ ነች ብለዋታል። አቶ ዳንኤልም ኤርትራን በተለይም ደግሞ በኤርትራ ውስጥ ባለው የሰብአዊ መብት ሁኔታና የግዳጅ የውትድርና አገልግሎት ምክንያት ከኤርትራ የሚሰደዱት ኤርትራውያን ቁጥር እና በስደት ወቅትም የሚደርስባቸው ችግር እና ሰቆቃ በዓለም አቀፍ ደረጃ ትልቅ አሳሳቢ አጀንዳ ሆኖ የቆየ መሆኑ ይታወቃል። በአጠቃላይ ኤርትራ ውስጥ ባለው የፖለቲካ አስተዳደር አላገባብ መታሰር፣ የታሰሩ ሰዎች ድምፅ ሳይሰማ ለረጅም ጊዜ ጠፍቶ መቅረት፣ የታሰሩ ሰዎች በሚገኝበት አካባቢ ለስቃይ ና ለእንግልት የመዳረጋቸው ጉዳይ በተደጋጋሚ እየተነገረ መምጣቱ ቀጥሏል። በዚህ ረገድ ምንም የተሻሻለ ምንም የተለወጠ ነገር የለም። የኤርትራ መንግስት በቅርቡ የዚህን የግዳጅ የውትድርና አገልግሎት ፖሊሲ ምናልባት እለውጣለሁ ወይም ማሻሽላለሁ በማለት ለአንዳንድ የአውሮፓ ዲፕሎማቶች ሲጠቅስ ከመሰማቱ በስተቀር እስካሁን ድረስ በተጨባጭ ይህንን ፖሊሲ ለመቀየርም ሆነ በአጠቃላይ የፖሊሲ አቅጣጫውና የሰብአዊ መብት አያያዙን ለመቀየር የተወሰደ የተጨበጠ እርምጃ ባለመኖሩ ኤርትራን በሚመለከት አጠቃላይ የሰብአዊ ሁኔታው እጅግ በጣም አሳሳቢ መሆኑ እንደቀጠለ ነው ያለው። ለመሆኑ እነዚህ የነፃነትና የሰብአዊ መብቶች ጥበቃ ሪፖርቶች ወጡ አልወጡ ምንድናቸው? ፋይዳቸው ምን ይሆን? አቶ ዳንኤል መልስ አላቸው። የተፈጸሙ የሰብአዊ መብት ጥሰቶች ችግሮች፣ መዘገባቸው መነገራቸው ለጉዳተኛ ወገኖች ድምፅ መስጠት ነው እና ይህ በራሱ ፋይዳ አለው። በሌላ በኩል ደግሞ መንግስታት የሚሰጡት የፖለቲካ መልስ ቢኖርም፣ ነገር ግን ሪፖርታችንን፣ ዘገባዎቻችንን አቀርበንላቸው በምንወያይበት ጊዜ በፖሊሲ ውሳኔዎቻቸው በፖሊሲ ቀረጻዎቻቸው ወቅት ግምት ውስጥ ይከቱታል ብዬ ተስፋ አደርጋለሁ። የዓለም የ2015 ዓ ም የነፃነቶች አያያዝና ና የ2016 ዓ ም የሰብአዊ መብቶች ጥበቃ ሪፖርቶች በፍሪደም ሃውስና በሂዩማን ራይትስ ዋች ዌብሳይቶች ላይ ይገኛሉ። አምሃሪክ ዶት ቪኦኤኒውስ ዶት ኮም ላይም ገብተው ይህንን ዘገባና ከአቶ ዳንኤል በቀለ ጋር የተደረገውን ሙሉ ቃለ ምልልስ እንዲሁም ተጨማሪ መረጃዎችን ማግኘት ይችላሉ። በእነዚህ ሪፖርቶችና በዘገባችን ውስጥ ከተጠቀሱ ከየትኞቹም ወገኖች የሚሰሙ ምላሾችን እንዳገኘን የያዝንላችሁ እንመልሳለን።